ከግብጽ ወደ ጣሊያን የሚጓዙ ፍልሰተኞችን የጫኑ ወደ አራት የሚጠጉ ጀልባዎች ሰጥመው እስካሁን ከአራት መቶ ሰዎች በላይ መሞታቸው እየተነገረ ነው። በእነዚህ ጀልባዎች ላይ ወደ አምስት መቶ አስራ ሁለት የሚሆኑ ኢትዮጵያውያን፣ ሶማሊያውያንና ኤርትራውያን ነበሩበት ተብሎ ይገመታል። ፍልሰተኞቹ እነዚህ ጀልባዎች ላይ የተሳፈሩት ከ13 ቀናት በፊት እንደሆነ ከመስመጥ የተረፉና የሟች ቤተሰቦች ይናገራሉ። ድምጻቸው ጠፍቶ ቆይቶ የሞታቸውን ዜና ትናንትናና ከትናንት በስቲያ መስማታቸውን ይገልጻሉ። ጽዮን ግርማ ዘገባ አላት። ከግብፅ ካይሮና አሌክሳንድሪያ ተነስተው ባህር አቋርጠው ወደ ጣሊያን ለመግባት በርካታ ኢትዮጵያውያን፣ ኤርትራውያንና ሶማሊያውያን ተራ እየጠበቁ ነው በዚህ በጀልባና በመርከብ በሚደረግ ጉዞ በልምድ እስከ ስምንት ቀን ይወስዳል ጣሊያን ለመግባት። ከ አስራ ሶስት ቀናት በፊት በደላሎች አማካኝነት እያንዳንዳቸው 2000 ዶላር ከፍለው የተሳፈሩ ዜጎች ግን ድምጻቸው ከጠፋ እንደቆዩ በግብጽ ካይሮ የሚገኙ ቤተሰቦቻቸውና ጓደኞቻቸው ይናገራሉ። በቀጣይ ለጉዞ የተሰናዱ ሌሎች መንገደኞች የእነርሱ ድምጽ በመጥፋቱ ምክንያት ከጉዞ ታቅበው መጠበቅ ላይ ነበሩ። ትናንትናና ከትላንት በስቲያ ግን መረጃዎች መምጣት ጀመሩ። ጀልባዎቹ ባህር ላይ መስጠማቸውንና ወደ አራት መቶ የሚደርሱ ተሰዳጆች ህይወታቸው ማለፉን ሙዓስ መሐመድ ይባላል። ከመስመጥ የተረፈ ነው። ከአስራ ሶስት ቀናት በፊት ሐሙስ ቀን የሁለት ወር ልጁንና ሚስቱን ይዞ ወደ ጣሊያን ለመሄድ ጀልባው ላይ መሳፈሩን ነግሮናል። እንደ ሙዓስ ገለጻ ሐሙስና አርብ ሙሉ ቀንና ሌሊት ባህሩ ላይ ሲጓዙ ቆይተው አርብ ሌሊት እነርሱ ከተሳፈሩበት ቀድሞ የሄደና ወደ ሶስት መቶ ሰው የጫነ ጀልባ ጋር ይደርሳሉ። እነርሱ የተሳፈሩበት በአራት የተለያዩ ጀልባዎች እንደነበርና ከጀልባዎቹ ላይ ወደ ሌላ ጀልባ በመሻገር ላይ እያሉ ጀልባው ተገልብጦ ሰው ባህር ውስጥ መግባት ጀመረ። እነርሱ የነበሩበት ጀልባ ላይ 240 ሰው ሊገቡበት የነበረው ላይ ደግሞ 300 ሰው እንደነበር ይገልጻል። ሰንቦደ መርከምኒሱን ሚዘኔቲኒን ጀላ ጀላ ጀላ ባቲ አረ መፈቀኛት ኢልሞት ባቲ ለማቲቲ ጀልባው ሚዛኑን ስቶ ተገለበጠ። ለምሳሌ እኔ የሁለት ወር ህፃን ልጄና ባለቤቴ ጋር ነበርኩ። ጀልባው ላይ የቀሩት ወደ 24 የሆኑ ነበር። እኛ ልንሳፈር ያልንበት ትልቁ ጀልባ ሲገለበጥ አንድ አስር የምንሆነው ዋይንተን ወደ አመጣን ጀልባ ጋር ተመልሰን ሄድን። ጀልባው ላይ ቀርተው የነበሩ አረቦች ገመድ ወረወሩልን። ገመዱ ላይ ተንጠልጥለን ተሳፈርን። ልክ እንደኛው ሁሉ ዋይንተው የተረፉ በሞትና በሕይወት መካከል የሚገኙ ነበሩ። ጀልባው ግን ሊጠብቃቸው አልቻለም። እዛው እያየናቸው እኛን ብቻ ይዞ ጉዞ ጀመረ። በተሳፈሩበት ጀልባ መጓዝ ከጀመሩ ከቀናት በኋላ ሞተሩ በመበላሸቱ እዛው ውሃ ላይ ለአራት ቀናት እንደቆዩ የሚናገረው መዋስ መሐመድ በመጨረሻ የሚገኙት ግሪክ እንደሆነና ስልክ ደውለው የሚያተርፋቸውን እንዲጠሩ ካሻጋሪዎቹ እንደተናገራቸው ይገልጻል። በዛም መሰረት ሌላ ጀልባ መጥቶ እንደወሰዳቸውና አሁን ግሪክ በፖሊስ ቁጥጥር ስር እንዳሉ አስረድቷል። መዋስን ያነጋገር ነው ለቤተሰቦቻቸው ደውለው እንዲናገሩ በተሰጣቸው ስልክ ሲሆን እያነጋገር ነው ባለበት ወቅት ስልኩ ተቋርጧል። እርሱና አብረውኝ አሉ ያላቸውን ወደ 34 የሚጠጉ ከመስመጥ የተረፉ ኢትዮጵያውያን፣ ሶማሊያውያንና ኤርትራውያን አሁን በምን ሁኔታ ላይ እንደሚገኙ ስልክ ባለመስራቱ ልናገኛቸው አልቻለም። ተሰዳጆቹ ጉዞ የጀመሩት አንዳንዶቹ በጀልባ ነው ሲሉ አንዳንዶቹ ደግሞ ሊሻገሩበት የነበረው መርከብ ነበር የሚል መረጃን የሰማን ሲሆን እስካሁን ግን በደረሰን መረጃ አራት ጀልባዎች ባህሩ ላይ መስመጣቸው ነው። በሌላ በኩል ደግሞ ስዊድን ሀገር የሚገኝ ታጅድን ሁሴን የተባለ እናቱ፣ ሁለት ወንድሞቹና ያጎቱ ልጅ አብረው ጉዞ ጀምረው የነበሩና አንድ ወንድሙ ብቻ ሲተርፍ እናቱ፣ ያጎቱ ልጅና ወንድሙ ግን ሰጥመው ሕይወታቸው ማለፉን መስማቱን ገልጾልናል። ታጅድን ማምሻውን አነጋግሬው ነበር። እናቱ ጉዞ ከጀመሩበት ጊዜ ጀምሮ ያለው ሁኔታ በማብራራት ይጀምራል። እኛም የምኖረው እንግዲህ የቦርዶዴ ከተማ ነው። እናቴ ከቦርዶዴ ተነስታ እንግዲህ ወደ መታሀራ ገብታ ነበረች። እኔ ወደዚህ ወደ ውጭ ሀገር ከመጣቱ በኋላ ወደዛ ግቢ ብያት ወደ መታሀራ ቀይራ ነበረች። መኖሪያ ቤት እዛ መታሀራ ነበረ የምትኖረው ለብዙ አመት እንግዲህ እንግዲህ ከዛ አልተሳካላትም። እንግዲህ እናቴ ወደ አስራ አምስት አመት አልተገናኘንም ነበረ። ከዛ እንግዲህ መታ እንግዲህ ሰላም እንድትችላይ ምናም ወደ ዚሃራ ምናምን ወደ እንድትመጣልኝ ከዚህ ስዊድ ኢሚግሬሽን ጠይቄ ነበረ ብዙ ብር ከፍላ ለሷ እንግዲህ ኢንፋክ ድግልሽ አለ ግን ከልጆችሽ ጋር አይሆንም አሏት። እሷ እንግዲህ እኔ ልጆቼን እዚህ ጥዬ አልሄድም አለች። እናቴ ከሀገር ቤት ወጥታ ነበረች ሳትነግረኝ፣ ሱዳን ስትደርስ ነበር የነገረችኝ። ከሱዳን እዛ ሆና ወደ ኢጅፕት መግባት ፈልጋለሁ ምናምን ብላኝ ነበረች። ከዛ ወደ ኢጅፕት ገባች። ኢጅፕት እንደገባች እንግዲህ ወደ ይወልች ጋር ልጆቿንም እሷንም አስተዋውቃ እንግዲህ ቀጠሮ ወረቀት ወስደ ነበረች እና ከዛው ቆይና እንግዲህ ሁሉንም ነገር አድርግልሻለሁ። ቤትንም ሁሉም አከራይቼለት የሚያስፈልጋትን ሁሉም አድርጌለት፣ ለእሷም ለወንድሞቼም አንድ የአጎቴ ልጅም ከእሷ ጋር ነው ያለ፣ ሁሉም አድርጌለት ከዛ ሲያነጋግራት ቆይቶ ነበር። ወደ አራት ዋር ምናምን እዛ ቆይቶ እናቴ እዛው ጠብቂው እንግዲህ አትውጪ ይህ መንገድ እኔ በደንብ ብዙ ስለሚያውቅ ብዙ ሰው አልቋል በዚህ ባህር ላይ እንግዲህ እኔ ደስ ያላለኝም አልኳት እንግዲህ እሷ ምንም አላህ የጻፈልኝም ቀን መሞት አይቀርም ብላ እንግዲህ ልጆቿን ይዛ አራይ ውስጭ እንግዲህ ብትሄጂም እስኪ ሁለት ቦታ ተከፋፍላችሁ ሁለት ሁለት ሆናችሁ ብትሄዱ በጣም ቆንጆ ነው እናትዬ ለምን አትሰምኝም አልኳት ቢሞትም አብረን ነው ምን ሞቶ ከዳንም አብረን ነው ብላ ሶስቱንም ልጆቹ ይዛ እንግዲህ ወጣች ያው ነፍሷን ይማራት እንግዲህ ያው አለፈ። ይኸው ጠዋት አልፏል። እናተ ከሁለት ወንድሞች ጋር የእናትህን መሞት እንዴት ነው የሰማኸው? ወንድሜ ወጥቷል። ትንሽ ወደ አስራ ስድስት አመት የሚቀርበው ልጅ አሁን እሱ ከአምስት መቶ ሰው ላይ የተረፈው ሰላሳ ስድስት ሰው ነው። ከዛ ከሰላሳ ስድስቱ ሰው ወንድሜ አንደኛ ነው ማለት ነው። አገኘህው ወንድምህ? ወንድሜን ዛሬ አነጋግሬው ነበረ። በደንብ አነጋግሬው ነበረ ወደ አንድ ሰዓት የሚሆን ምን አለ። ከዛ ከኢጂፕት እንደነገሩን ደላሎቹ፣ ግን ውሸት ነው የሚናገሩ ደላሎቹ። እንደነገሩኝ አርብ ቀን ይሄ ያለፈው አርብ ቀን ማለት በአስራ ስድስት እዛ መርከብ ላይ ያሉትን በባህር ላይ አነጋግረናል በሰላም ያሉት ብሎኝ በስልክ ነግሮኝ ነበረ ደላላው። ከዛ ያስወጣቸው ማለት ነው። እኔ አሁን ዛሬ ወንድሜን ስጠይቅ እኛው ያለፈው አርብ ከምሽቱ ወደ አስራ አንድ ሰዓት ከምሽቱን የወጣን አለ፣ በኢትዮጵያ አቆጣጠር ነው የሚነገረኝ። ከዛ ወጥም ቀኑ ሙሉ ተጉዘን ተጉዘን ከምሽቱ ወደ ሰባት ሰዓት እንግዲህ ወደ ቅዳሜ ምሽት ማለት ነው፣ ሰመጡ እንግዲህ። ሚልበልሽ እንግዲህ እኛ ከዛ የተረፍነው እኛን ወንድም ስልክ ደውሎ ወደ አንተ። ጀልባዎቹ በሰጠሙበት ወቅት የነበረውን ሁኔታ እንዴት አስረዳ እንግዲህ? እሱ እንደነገረኝ እንትን ነው፣ ሁለት ፎቅ ነው ያለው እናቴና ወንድሜ ታችኛው ፎቅ የስረኛው ፎቅ እንትን ነበረው። አዎ ይሄ ታናሽ ወንድሜ እና ይሄ የአጎቴ ልጅ ደግሞ ፎቅ ላይ ላይኛው ፎቅ ላይ ነበሩ። ከዛ እነሱ እንደሰመጡ እኛ በላይን ያለ ነው በዛ መዋኘት ጀመር ነው ያለ። እንግዲህ የአጎቴ ልጅ አብረን እየዋኘን እያለ እሱ አቅቶት እንግዲህ በዛው ቀራ አለ። ህይወቱ አለፈ በዛ እና እሱ እንደነገረኝ እንግዲህ፣ እናቴ ቁርአን ምናምን ይዛ ነበረች እዛው ላይ እየቀራች በዛው አለፈች አለ። ማና ተረፋቸው? ማን ደረሰላቸው? እንዴት ተረፉ? ከዛ የሆነ ትንሽ መርከብ መጣችልን አለ እዛው ባህር ላይ የሆኔ መርከብ እዛ መተወልን ጭመን ይዞ መጣ አለኝ። ስንት ኢትዮጵያኖች ናቸው አለ ወንድምን ስታነጋግረው አሁን ከሱ ጋር ያለው እንግዲህ ዘጠኝ ሰው ከኔ ጋር አለ ብለዋል። ኢትዮጵያ ስማቸውን እንኳን ሊጠክሲ አልችሉ አለኝ። በጣም ደክመዋል። ውሃም በጣም ውስጥ ቆይቶ ነበረ። በጣም ደክመዋል። እንግዲህ ተመልሼ ሊያገኝ አልቻልኩም። ተዋወቃቸው ልጆች እዛ ቤት አብረን ይኖሩ አሉ። ብዙ ሶማሎዎችም አሉ የሀገራችን እዛ ሶማሊያ አለ ከሶማሌላንድ የመጡ ብዙ ብዙ፣ ግን ሶማሌላንድ ናቸው አለ የተረፉት። አይ ምን ያለቁትም፣ የተረፉትም እንግዲህ ከሰላሳ ስድስቱ እኛ አስር ነው ዘጠኝ ነው የምንሆነው አለ ኢትዮጵያው። እንግዲህ የሞቱ ሶማሌ ነው አለ። የሞቱ ስንት ኢትዮጵያያን ሞቱ አለ። እየሞቱትን እንግዲህ አልነገረኝም እሱ በድምሩ ነው የነገረኝ። ከስም ከአምስት መቶ ሰው አምስት መቶ አስራ ሁለት ነው አለኝ። እንደዚህ ባልሳሳት እንደዛ ነበረ አለኝ። ከዛ የተረፉት እንግዲህ ሰላሳ ስድስቱ ነው የተረፈው። ስንት እንደሞቱ እንግዲህ አሁን የትነኛ አለ። ወንድም ያለበትን ሁኔታ ነግሮሃል? ወንድሜ አሁን ያለው እዛ ግሪክ ነው ያለው። ግሪክ ላንድ ነው ያለው እና እንግዲህ እውነታው እንዴት ነው ስለው አስፈረሙኝና እንግዲህ ካምፕ ውስጥ ነው ያለ። ነው የሆነ ካምፕ ሰው የሆነ ትንሽ እዛ ባህር ዳር ባህር ዳር አካባቢ ነው ያለ። ነው ከተማው እንግዲህ ስሙም አላቆም። እንግዲህ እዛው እጅ ሰጥተን ወይ ወደ ኢጣሊያን ወይ ወደ ጀርመን እንወስዳቸዋለን ወይ ወደ ሀገር ትመለሳላችሁ ምናምን ብሎ ሲያናግሩ ነበረ። ቋንቋም አላወቅንም። ቋንቋም የሚችል ሰው እንፈልግላቸዋለን ብሎ ተናግሮ ሄደዋል። በዛው ላይ የምታስተላልፍልኝ እስቲ መልዕክት ፈልጌ ነበረ። እሺ ዘመዶች እንግዲህ አሉ፣ ወንድሞችም እህቶችም እዛ፣ አጎቴም አክስቴም እዛ አገር ቤት ያሉት። ሁሉም እንግዲህ ያው እናቴና ወንድሞች አብረን ያጣ ነው እንግዲህ ሀይዟችሁ፣ እንግዲህ ተባበሩ፣ እንትን ትልኝ እፈልጋለሁ እንግዲህ እናቴ አብረን ያጣ ነው። እኔ እናቴን አጥቻለሁ። ያው እንግዲህ እሷም የጀነት ሰው አላህ ያድርጋትና፣ ወንድሞችም እንደዛው። እናንተም እንግዲህ ሀይዟችሁ፣ ተባበሩ ነው የምለው።